የባህል መድረክ ጅረትነ ጅረትነ ጅረትነን ሥረ ምንጭ ምንጭ የምንም መነሻ የመድረቅ እርጥባን የባዶ መካሻ የአፍላጋት ህላዌ የኃያል ወንዝ ነፍሱ እኛነን ቀለሙ የመዋቢያ ነፍሱ ከጠራ ምንጭ ፈልቀን ከተዋበ አፈር ተዳቅለን የመጣን አንድ ቤት አንድ ዘር የመጋመድ አሃድ የጣዕሞች ልኬት የውህዶች ኅብር የመቃረብ ስሌት ጅረት ጅረትነን ሥረ ምንጭ የምንም መነሻ ባለፈው ሳምንት አርብ የኢጋ ሚዲያ ድርጅት አዲስ አበባ ላይ አመታዊውን ግጥምና በገና ዝግጅት ለሶስተኛ ጊዜ ሲያካሄድ ከነበረው ዝግጅት ላይ የተወሰደውን ድምፅ ነበር ያደመጥ ነው። ጤና ይስጥልኝ አድማጮች፣ እንደምንሰንበታችሁ። የኢጋ ሚዲያ ድርጅት በባህላችን ውስጥ የነበሩ መልካም እሴቶችን በዘመናዊ አኗኗራችን ውስጥ በመተግበር የተሻለ ማንነታችንን በሚገልጽ ሁኔታ አኗኗራችንን መቃኘት የሚል ሀሳብ ያለው ድርጅት በመሆኑ ከጥንታዊ የጥበብ የባህል የባህል ቅርሶቻችን ውስጥ በዘመናዊ አኗኗራችን ውስጥ ምን ፋይዳ ይኖሯቸዋል? የሚለውን ማሳየት፣ እግረ መንገዱንም መጠበቅ፣ ወደፊትም የሚያድግበትን ሁኔታ ማመቻቸት ከሚሰራቸው ስራዎች መካከል መሆኑን የድርጅቱ መስራች ገልጸውልናል። በእለቱ ዝግጅታችን የፋሲካ በዓል መዳረስን ይዘን የበገናን ምንነት እያየን አዲስ አበባ ላይ ለሶስተኛ ጊዜ የተዘጋጀውን ግጥምና በገና እናያለን። መልካም ቆይታ ባለፈው ሳምንት አዲስ አበባ ዋቢ ሸበሌ የተካሄደውን ግጥምና በገና ዝግጅት ዋና አስተባባሪ አቶ ታደሰ ሺበሺ እንደገለጹልን በገና ከሃይማኖታዊ ተግዳሮቱ በተጨማሪ በዓለማዊ መድረክ በተለይ ስነ ግጥምን በማጀብ መድረክ ላይ ሲቀርብ ይህ ለሶስተኛ ጊዜ መሆኑን ነግረውናል። ባህላዊ መሳሪያ ነው ተብለን የምናምነውን በገና በምን አይነት መልኩ ከሃይማኖታዊ መልኩ በተጨማሪ ባህላዊ ሴትነቱን ማጉላት ይቻላል ብለን በማሰብ ዓለማዊ በሆነው መድረክ ላይ መጥቶ ከተለያዩ የስነ ጽሁፍና የኪነ ጥበብ መልኮች ጋር በመቀናበር ለህዝብ የሚደርስበትን መንገድ ለማመቻቸት የተደረገ ነው። በመሆኑም ዋቢ ሸበሌ ሆቴል እስከ ዛሬ ሶስቱንም ጊዜ እዛው ነው የተዘጋጀው። ከዋቢ ሸበሌ ሆቴል ጋር በመተባበር የማህበረ ቅዱሳን ምርጎሪዎስ ተማሪዎች ጋር በመተባበር አመታዊ የሆነ ዝግጅት ነው እየተደረገ ያለው። ሁለት አይነት መልክ ነው ያለው። አንደኛ የበገናውን ድርደራ ስናመጣ በገናው በሁለት መልክ ነው የሚቀርበው። የግል የበገና ድርደራ አለ፣ የቡድን የበገና ድርደራ አለ። ያው በገና በባህሪው ለመመሰጥ ለማመስገን ሕማሙን ለማሰብ ነው የሚሆነው። ከሃይማኖታዊው ጋር በደንብ ይሄዳል። የምናመጣቸው ግጥሞችን በተቻለ መጠን ጾሙን አሳብ ውስጥ ያሉ የይቅርታ፣ የመቻቻል፣ የፍቅር ሀሳቦችን በተለይ ከእርግማንና ከመወቃቀስ በመጠኑም ቢሆን የዩክሬኑ መባባልን ስሜት ወደሚያመጡ ላይ ያዘነበለ ነው ግጥሞቹ። ስለዚህ ከአጠቃላይ ጭብጡ ባልወጣ መልኩ ነው ገጣሚዎቹ ግጥሞቻቸውን የሚያቀርቡት። መላእክተ ሰማይ ያለቅሳሉ። የኢትዮጵያ ኦርቶዶክሳዊ ቤተ ክርስቲያን የሰንበተ ትምህርት ቤቶች ማደራጃ መምሪያ ማኅበረ ቅዱሳን የጎርጎሪዎስ የመሰንቆ ዘማሪዎች በግጥምና በገና መድረክ ላይ ካቀረቡት የተወሰደ ነበር። የዝግጅቱ ሌላው አስተባባሪ የነበሩትና በኢትዮጵያ የደራሲያን ማህበር የቦርድ አባል ገጣሚና ደራሲ ይታገሱ ጌትነት አዲስ አበባ ላይ ለሶስተኛ ጊዜ በተካሄደው ግጥምና በገና ዝግጅት ላይ ተካፍለዋል። ምንድነው አጠቃላይ አስበናቸው የነበርናቸው ፕሮግራሞች በአጠቃላይ ተከናውነውልናል። የስነ ጽሁፍ አቅርቦቶች ነበሩ። ከባህል ሙዚቃ ጋር የተያያዙ ታዋቂ ገጣሚያን ስራዎቻቸውን አቅርበውበታል። አሁን ያሉ ወጣት ታዋቂ ገጣሚያን ማለት ነው። ከዛ ጋርም ተያይዞ እንደገና ማህበረ ቅዱሳን የበገናና የዘለሰኛ የመሰንቆ ጨዋታዎች ቀርበዋል። ወደ ሀያ አራት የሚጠጉ የግሩፕ በገና ደርዳሪዎች ስራቸውን አቅርበዋል። ወደ አስር የሚጠጉ ደግሞ መሰንቆ ተጫዋቾች በግሩፕ ለመጀመሪያ ጊዜ በመድረክ ሲቀርብ ነው። ይሄ መሰንቆም በቡድን መምታት፣ መግረፍ ይቻላለ የሚለው ነገር ብዙ ትን የሚሰጥ አልነበረም፣ ግን ይህን ማሳየት ተችሏል በመድረኩ ላይ ከዛ ውጪ አንድ የሙከራዊ ግጥምን፣ እንጉርጉሮን፣ ሙዚቃን አንድ ላይ የቀላቀለ ውሃ በሚል ርዕስ የቀረበ ግጥምን በለው እንግዲህ ግጥምና የእነዚህ የነዚህ አይነት ፊውዥን የቀረበበት መድረክ ነበረ። ምን ጅረት፣ ወንዝ፣ ባህር ቁልቁል የምትነጥ አንዲቷ ዘለላ የምትመነጭ ውሃ አለትን ፈንቅላ ንጹናት ድንቅናት ምድርን ታጸናለች። ሰውና አፈሩን በአንድ ትገምዳለች። ውሃ ማለት ሰው ነው ሰው ማለትም ውሃ ንጹህ ሆኖ መጥቶ ጅረት የሚገባ የሄደበት መንገድ መልኩን የሚቀርጸው ያለፈበት ምድር የኔ ነው የሚለው ሰው ማለት ሰው ማለት ሰው ማለት ውሃ ነው። የአደሱ ሽታ፣ የአፈሩ ቀለም መዋቢያው ነው እንጂ ተፈጥሮ አይደለም። ሺህ ሺህ አፍላጋት አንድ ሺህ አፍላጋት አንድ ሺህ ጅረቶች አንድ ሺ ወንዛ ወንዝ ሚሊየን ፈሳሹ ሀያል የሚሆኑት የሚባሉት ታላቅ ወደታች ታች ወርደው ነው አይደለም። በመላክ በመድረኩ በገና ሲቀርብ መንፈሳዊነቱን ለማሳየት ሳይሆን ባህላዊ እሴቱ ተጠብቆ መዝለቁን ለማሳየት ነው ያሉን አቶ ይታገሱ በአሁኑ ጊዜ ከሁለት ሺ በላይ በገና ደርዳሪዎች እንደሚገኙ ተናግረዋል። መድረኩ በፍጹም መንፈሳዊ መድረክ አይደለም። ይሄ መድረክ ሲቀርብበት ማለት ነው ምንድን ነው ዋናው የተፈለገው ነገር በሀገር ውስጥ ትልልቅ ረዥም ዘመናትን የኖሩ ሀብቶቻችንን እንደ ቀልድ እናጣቸዋለን። ለምሳሌ በገና ወደኋላ ተመልሰን ስድስት ዓመት ወይም ደግሞ አስር ዓመት በፊት አንድ ሰው ወይም ደግሞ አምስት ሰዎች ብቻ ቀሩ፣ ከዚህ በኋላ ምንም ተስፋ የለንም የሚል ሀሳቦች ነበሩ። ግን ከዛ በኋላ በነበረው እንቅስቃሴ አሁን ከሁለት ሺህ በላይ በገና ደርዳሪዎች መፈጠር ችለዋል። ስለዚህ ምንጊዜም ተስፋ መቁረጥ እንደሌለብን የሚሞቱ እሴቶች እንደሌሉን ከሰራንባቸው ልንታደጋቸው እንደምንችል የምናስተምርበት መድረክ ነው። ከነዚህ መሀል የተመረጠው አንዱ በገና ነው። በዚህ ፕሮግራማችን የምናቅፈው እንደ ማሳያ አድርገን እንደ ሲምቦል አድርገን የምንጠቀመው በገና ነው። ስለዚህ ግጥምና በገና የሚለውን ነገር እነዚህን ሁለቱን አንድ ላይ ሲንክሮናይዝ በማድረግ ለባህል ለአስተሳሰቦቻችን ትንሣኤዎች እንዳሉ የሚያመላክቱ አይነት መድረኮች ናቸው መፍጠር የፈለግ ነው። በገና ውስጥ ያሉ አዳዲስ ዝማሪዎች አዳዲስ መንፈሳዊም ሊሆኑ ይችላሉ። ይዘታቸው ምንም ሊሆኑ ይችላሉ፣ ሊቀርቡ ይችላሉ። ዋናው ጉዳያችን እኛ የበገና ንትንሳይ ማሳየት እንጂ መንፈሳዊ ነገሮችን ማሳየት አይደለም። ግን እንደዛ ማለት የመንፈሳዊ ሀብትነቱን ጠብቆ ለሱ የሚያስፈልጉት ክብሮችና ሥርዓቶች እንደተጠበቆ ነው። ለምሳሌ የጾም ወራት በመሆኑና በገና የሚመታውም በአብዛኛው ከዚህ ከጾሙ ጋር በተያዘ በመሆኑ ከበሮ ለምሳሌ በመድረኩ ላይ አይመታም ለበገናው ክብር ሲባል እና ዓለማዊ የሆኑ ግጥሞች ዓለማዊ የሆኑ ሀሳቦች ቀርበዋል። ግን እነዚህ ሀሳቦች ዓለማዊ እንበላቸው እንጂ ስለ አንድነት፣ ስለ ህብረት፣ ስለ መተጋገዝ፣ ስለፍቅር፣ ስለ ፍቅር፣ ስለ አገር የሚሰብኩናል ባህርነን ባህርነን ሁላችን ግንጥል ጌጥ አይደለም የኛ መለያችን መለያየት ሳይሆን መሆን ነው መልካችን። ያለ ምንጭ ጅረቱ ያለ ወንዙ አይሆንም። ባለቤቱ ንቆት ባለዳ ብቻ ይልም ብቻውን መንጭቶ ብቻውን ተነስቶ ምንጩ ወዴት ይፈስ? ጅረት ወዴት ይደርስ? ወንዙስ የት ይገባ? ታዝሎ ሳይዋሃድ በባህር አንቀልባ የጠማም ያረካ ምንጭ ነው ደማችን የደረቀን ሚያረጥ ጅረት ነው ወዛችን ሰርቶ የማይደክመው ወንዝ ነው ላባችን የኮራን ያልፈራን ለጠም ግንባራችን ለፍቅር ልባችን በአንድነት የሰጠን መለያየት ሳይሆን መለየት የጠላን ባሕርነን ባሕርነን ከምንጭ የተነሳን ጅረት ያሳደገን ባሕርነን ባሕርነን ወንዙ ያስፈዘመን ባሕርነን ባሕርነን ባሕርነን ሁላችን፣ ግንጥል ጌጥ አይደለም የኛ መለያችን፣ መለያየት ሳይሆን መሆን ነው መልካችን። ለጠብ ግንባራችን፣ ለፍቅር ልባችን፣ ለጠላት ክንዳችን፣ ለአገር ሕይወታችን፣ በፍቅር የሰጠን ባሕርነን ሁላችን ባሕርነን። በግጥምና በገና መድረክ ላይ ታዋቂው ገጣሚ ሰለሞን ሳህለ የቋጠራትን ግጥም በከፊል ነበር ያደመጥ ነው። በሰሜን አሜሪካ ነዋሪ የሆኑት አቶ ይርጋ ለመጎበዜ በኢትዮጵያ ታሪክና በኢትዮጵያ ቅርስ ላይ በግል ጥናት ያደርጋሉ። በገናንም እንዲህ ይገልጹታል። ስለ በገና የጠየቅሽኝ የሰው ልጆች ወደ እግዚአብሔር ጸሎትና ምስጋና ማድረግ የጀመሩት የአዳም የልጅ ልጅ ከሆነው ከሴም ልጅ ከሄኖክ ወቅት ጀምሮ መሆኑን በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ አራት ቁጥር ሀያ ስድስት የተጠቀሰ ሲሆን በገና የሚለው ቃልም በመጀመሪያ ጊዜ ተጽፎ የሚገኘው በዚሁ በኦሪት ዘፍጥረት ምዕራፍ አራት ቁጥር ሀያ አንድ ላይ ነው። በገና እጅግ በገን እና የታወቀ ሁኔታ ይጠቀም የነበረው ቅዱስ ዳዊት እንደነበረ ታሪክ ያስረዳል። በዚህ መሰረት በገና አገልግሎት ላይ መዋል ከጀመረ ከክርስቶስ ልደት በፊት ወደ ሶስት ሺህ ዓመት ሲሆነው ከክርስቶስ ልደት በኋላ ደግሞ ሁለት ሺ አስራ ሰባት በድምሩ ወደ አምስት ሺህ ዘመን ይደርሳል። በገና ወደ ኢትዮጵያ የገባው በንግስተ ሳባ ዘመን እንደሆነ ነው። የንግስተ ሳባ ልጅ ቀዳማዊ ምኒልክ አባቱ ንጉስ ሰለሞን ዘንድ ለመተዋወቅ ሄዶ ወደ አገር ወደ ኢትዮጵያ ሲመለስ አብረውት ከእስራኤል ከመጡ ጠበብትና ልዩ ልዩ ቁሳቁሶችና ስጦታዎች አንዱ እንደሆነ ነው። ስለ ቤተ ክህነት ጉዳዮች በቅርበት የሚያውቀው ጋዜጠኛ ንጉሴ አክሊሉ ስለ በገና የምትለን ካለ አል ነው ዳዊት ምን ይላል? ከወንድሞቼ እኔ ትንሽ ነኝ፣ አባቴ ቤት ወጣት ነበርኩ። የአባቴን በጎች ይጠብቅ ነበር፣ እጆቼ መሰንቆ ይመታሉ፣ ጣቶቼን በገና ይደረድራሉ ይላል። ብዙ ጊዜ እንደምንለው እዝራ በመሰንቆ ዳዊት በበገና እንላለን። በረኝነት ዘመናቸው እነዚህ ወጣቶች ያን ዘመን የዛሬ ሺህ ዘመን የሰሩት ስራ መልካም ስራ በገና መደርደራቸው፣ ዝማሬ ማቅረባቸው እነሆ እስከ ዛሬ ድረስ ስማቸው ሲወሳ፣ ሲተረክ፣ ሲነገር፣ ሲወደስ፣ ሲቀደሳለ እና ይህንን ይጄኔ የዛሬ ሰላሳ ዓመት በፊት የነበረ አንድ መዝሙር ትዝ አለኝ። ሙታንን ያድን ዘንድ የሞት ሞትን ሽሮ ወልደ አምላክ ሄደ ወደኋላ ታስሮ፣ ሙታንን ያድን ዘንድ የሞት ሞትን ሽሮ ሙታንን ያድንዘን እንደ ሞት ሞትን ሽሮ ወልደ አምላኬ ወደ ኋላ ታስሮ። ትናንት ሮብ ታሰረ። ዛሬ ሐሙስ፣ ከእናንተ መሀል አሳልፎ የሚሰጠኛል ብሎ ተናገረ። ይሁዳ አሳልፎ ሰጠው። ከደቀ መዛሙርቱ ጋር ዛሬ ምሽት ላይ የመጨረሻውን ራት በላ። ያው እንግዲህ አርብ ቅድም እንደተረኩላችሁ በዚህ አይነት ተሰጠ ማለት ነው እና በገና አስር አውታር ነው ያለው። አውታር ማለት እንደ ክራር የተወጠረ ነገር ማለት ነው። በገና ክቡር ነው፣ የሚያወጣውም ድምፅ ግዙፍ ነው። እንዲህ አይነት የተከበረ በእመቤታችን በአስሩ ህዋሳት ስም እንደተደረሰ አድርገው ሊቃውንቱ በዚህ መልክ ነው የሚደረድሩት። በክርስትና ሃይማኖት ተከታዮች ዘንድ ዛሬ ጸሎተ ሐሙስ ነው ያለን። ጋዜጠኛ ንጉስ ያክሊሉ በመቀጠል ሰሞኑን እንግዲህ ሰሙነ ህማማት ያው ላይ ነው የምንገኘው እንግዲህ ወደ ብርሃነ ትንሳኤው ለመሸጋገር የቀሩን ጥቂት ቀናት ናቸው። ዛሬ ለምሳሌ ጸሎተ ሐሙስ ነው፣ ነገ ስቅለቱ ነው፣ ከነገ ወዲያ ደግሞ ቀዳሜ ሱር ከዛ ትንሳኤው ነው። ህዝበተ እግርም ተከናውኗል። ዛሬ ጠዋት ለምሳሌ ላይ እግረ አርዳይሁ አጸበ ኮኖ የደቀ መዛሙርቱን እግር አጠበበ፣ ጥበብን አስተማራቸው፣ ትህትናን አስተማራቸው እያሉ ፓትርያሪኩ የጳጳሳቱን ጳጳሳቱ የኤጲስቆጶሳቱን ኤጲስቆጶሳቱ የቆሞሳቱን ቆሞሳቱ የቀሳውስቱንና የዲያቆናቱን እግር አጥበዋል እና ይሄ እግር ደግሞ ውሃው ውስጥ ግራዋ ይደረግና በዛ ነው ጽበተ እግሩ የሚከናወነው። ነው። የጸሎት ሐሙስ በዓል በዚህ አይነት ሆኗል። ያው ሐሙስ ይቀደሳል። ቅዳሴ ቅዳሴውም አጭር ነው። ይሄ ሁሉ ስነስርዓት ተከናውኗል ማለት ነው። እንግዲህ ነገ ስቅለት ነው። የነገ ስቅለቱ ቀን ደግሞ እጅግ ደማቅ በሆነ ስነስርዓት በመላ ኢትዮጵያ በሚገኙ ከአስር ሺህ በላይ በሆኑ አብያተ ክርስቲያናት ዘንድ ይከበራል። ከጠዋት ጀምሮ ለምሳሌ ቅዱስ ስላሴ ካቴድራል ብዙ ጊዜ ፓትሪያርኩ ወንጌል ይላሉ፣ ወንጌሉን ያነባሉ። መቼም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በየቤተ ክርስቲያኑ የሀገር ባህል ለብሰው፣ አምረው፣ ደምቀው፣ ተውበው ሀዘን ቢሆንም ጌታ ለእኛ ነው እና የሞተው፣ የዚያም የደስታ መንፈስ በውስጣቸው ስላለ በልዩ ህብረ ዝማሬ ነው የሚያከብሩት። እና መጨረሻ ላይ ይሁዳ አናዳይ ጌታውን ገዳይ ይሁዳ በትቢቱ ተወጋ ዳቢቱ እየተባለ እንደው በቃ ይሁዳ እየተወገዘ ከበሮ ያን ጊዜ ይወጣል እየተመጣ እልል እየተባለ እየተጨፈረ በይሁዳ ምስል ጠዋፍ መሬት ላይ እንደነደደ እየተጣለ ጠዋፉን በመርገጥ ልክ ዲያብሎስን እንደረገጡት አይነት በዚህ አይነት ምሳሌ በዓሉ በድምቀት በከፍተኛ ስነ ስርዓት ነው የሚከበረው። ቅዳሜ ቅዳሜ ሱር ነው፣ ገብረ ሰላም ይባላል። በመስቀሉ ሰላምን አደረገ ነው። የኢትዮጵያ ቤተ ክርስቲያን ክብረ በዓል ሁሉ በስነ ስርዓት የታጀበ ነው። እንዲያምር እንዲደምቅ ተብሎ የቅዳሜ ሱር ዕለት ጠዋት ጎብ ሲቀድ ካህን ቀሳውስትና ዲያቆናት ቀጤማ ከዚህ አባ ሳሙኤል ከሚባል ስፍራ በአቃቂ በኩል አዲስ አበባ በስተደቡብ በኩል ሄደው ቀጤማ አምጥተው ጠዋት አስራ ሁለት ሰዓት ጀምሮ እነሆ ሰላም መጣ፣ ደስታ መጣ፣ ፋሲካ ሆነ፣ ትንሣኤ ሆነ እያሉ ከምዕመናን የሚሰጧቸውን ሳንቲሞች እየተቀበሉ የሚሄዱበት ነው እና ከማለዳው ጀምረን የማርፈጃ ሰዓቱን ይዘን የደስታ ምልክት የሆነውን ቀጤማ በግንባራችን ላይ አስረን በዓሉን እጅግ በጣም እጅግ እጅግ ከፍ ባለ ስነ ስርዓት ነው የምናከብረው። እና በዚያው ደግሞ ሌሊት ይኸው ስነ ስርዓት አንድ ሰዓት ይደውላል። ካህናቱ ይገባሉ፣ ማሌት ይቆማሉ። ምእመናን ቤተ ክርስቲያን ይገባሉ። ቦታ አይበቃ መቸም። ቦታ ለመያዝ ቀን ከስድስት ሰዓት በፊት ጀምሮ ነው ሰው ገብቶ ቤተ ክርስቲያን የሚቀመጠው። የሚቀመጠው ሌሊት ዘጠኝ ሰዓት ዘጠኝ ጊዜ መድፍ ይተኮሳል። ምእመናን ከቤተ ክርስቲያን ይመጣሉ። ቤታቸው ሆነው ያስቀደሱ ደግሞ ሰዓቱን ጠብቀው አዲስ አበባ ያሉ የመድፉን ድምፅ ሰምተው ይፈስቃሉ። ይሄ ፍስቅ በአሁኑ ጊዜ አንዳንዶች ጠዋት ይሁን እያሉ ይላሉ። ይሄ ስነ ስርዓት ከድሮ ጀምሮ፣ ከጥንት ጀምሮ፣ በሺህ የሚቆጠር ዓመት ጀምሮ ሌሊት ነው የሚፈሰቀው መድፉ ተተኩሶ፣ አሁን ግን ጠዋት ለምን አታረጉም? ለምን አታርዱም? ጠዋት ይባላል። አስራ ሁለት ሰዓት ማታ ቅዳሜ ይታረዳል፣ ሌሊት ይፈሰቃል። በኢትዮጵያ ስቅለትም ሆነ የትንሣኤ የፋሲካ በዓል የሚከበረው በሁሉም የክርስትና እምነት ተከታዮ ዘንድ መሆኑን ጋዜጠኛ ንጉሴ አክሊሉ ገልጾ ስቅለቱም ሆነ ትንሳኤው በዓል የሚከበረው ያው እንግዲህ በሁሉም የክርስትና እምነት ተከታዮች ዘንድን ነው። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ በኢትዮጵያ ካቶሊክ ቤተ ክርስቲያን፣ በሙሉ ወንጌል፣ በመካነ ኢየሱስ እና እነሱ ዙሪያ ባሉት ሁሉ በከፍተኛ ድምቀት ነው፣ በጋራ ነው የሚያከብሩት እና ቡራኬ ሲሰጡም አንድ ላይ ነው። እና እንደው ከለውጥ በፊት ብዙ ነገር ቀርቶብናል በእውነቱ ብዙ ብዙ በታሪክ መዘክርነት ተቀምጦ እንደሆንም አላቅም። ዜማ ራሱ ቅርስ ነው። ቅርስ ማለት ድንጋይ ብቻ አይደለም። ቅርስ ማለት ብራና ብቻ አይደለም። ቅርስ ማለት ጽሁፍ መጽሐፍ ማለት ብቻ አይደለም። ቅርስ ዜማም ነው እና ያን ጊዜ በዚህ በፕሮቴስታንቱ በመካነ ኢየሱስ ሬዲዮ ሞተልና